voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ረቡዕ ሰኔ 21 2009 ዓ ም ዝግጅታችን ጀመረ።

ጤና ስጥልን፣ እንደምናመሻችሁ። አስተናጋጆች አሉላ ከበድና አዲሱ አበበነን። ጤና ስጥልን፣ እንደምናምሽታችኋል። የሚኒስትሮች ምክር ቤት ኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ አዘጋጀ፣ በአቢይ ርዕስ ዘገባ ይዘናል። በሶማሌ ክልል በአጣዳፊ ተቅማጥና ትውከት ስልሳ ስምንት ሕፃናት መሞታቸውን ድንበር የለሽ የሐኪሞች ቡድን አስታውቋል።

በጣም አሳዛኝ ነው። እድሜያቸው አምስት ዓመት ያልሞላ 68 ሕፃናት አስቀድሜ በጠቀስኳቸው የህክምና ማዕከሎች ውስጥ በሰኔ ወር ብቻ ሕይወታቸው አልፏል። ቴራኖል የድንበር የለሽ ሐኪሞች ቡድን የአጣዳፊ ጉዳዮች ኃላፊ ናቸው። ዘገባ ይዘናል። ለአርዕስተ ዜናው አሉላ

የሶማሊያ እስላማዊ ጽንፈኛ ቡድን አልሻባብ ተዋጊዎች የቡድኑ የቀድሞ ምክትል መሪ ሙክታር ሮቦ አቡ ማንሱር ከከተመበት አካባቢ ወታደራዊ እንቅስቃሴያቸው ማየሉን ባለስልጣናት አመለከቱ። አቡ ማንሱር ባለፈው ሳምንት ነው በዩናይት ስቴትስ ከሚፈለጉ አሸባሪዎች ዝርዝር ስሙ የተነሳለት። ሶሪያ የኬሚካል መርዝ እንዳትጠቀም ዩናይት ስቴትስ ያቀረበችውን ማስጠንቀቂያ በወጉ ያጤነችው ትመስላለች ሲሉ የመከላከያ ሚኒስትር ጅማት ተናገሩ።

በሌላ ሶሪያ ነክ ዜና በእስላማዊ ጽንፈኛ ቡድን አይሲስ ተይዛ በምትገኝ አንዲት የምስራቃዊ ሶሪያ መንደር በዛሬው ዕለት የተካሄደ የአየር ድብደባ እስካሁን በተረጋገጠው 15 ሰዎች መገደላቸውን የአካባቢው ሁኔታ የሚቃኙ ቡድኖች አመለከቱ። የሚሉት ይገኙበታል። ወደ ዝርዝር ዜናው እናልፋለን።

የሶማሊያው እስላማዊ ጽንፈኛ ቡድን አልሻባብ ተዋጊዎች የቡድኑ የቀድሞ ምክትል መሪ ሙክታር ሮቦ አቡ ማንሱር ከከተመበት አካባቢ ወታደራዊ እንቅስቃሴያቸው ማየሉን ባለሥልጣናት አመለከቱ። አቡ ማንሱር ባለፈው ሳምንት ነው በዩናይትድ ስቴትስ ከሚፈለጉ አሸባሪዎች ዝርዝር ውስጥ ስሙ የተነሳው።

ደቡባዊ ምዕራብ ሶማሊያ የሚገኙ የደህንነት ምንጮች ለአሜሪካ ድምፅ እንደተናገሩት አልሻባብ አቡ ማንሱር የጦር ካምፑን ካደራጀባትና ላለፉት አምስት ዓመታት ከከተመባት ከባኮል ግዛቷ የሁዱር ከተማ በስተ ደቡብ 18 ኪሎ ሜትሮች ርቃ ወደምትገኘው የአባል መንደር ጦሩን አንቀሳቅሷል።

ለደህንነቱ ሲባል ስሙ የማይገለጥ አንድ ምንጭ ከካምፑ ለአሜሪካ ድምፅ እንደተናገረው ያለበትን ለጠቆመ ሰው የአምስት ሚሊዮን ዶላር ካሳ ሽልማት ያስገኝ ከነበረው ዩናይትድ ስቴትስ ከምትፈልጋቸው ወንጀለኞች ዝርዝር ስሙ የመነሳቱ ዜና ይፋ ከተደረገበት ካለፈው ሐሙስ አንስቶ የአልሻባብ ሚሊሻዎች ወደ ካምፑ ስልክ መደወላቸውን አላቆሙም። አልሻባብ አቡ ማንሱርን በካሃዲነት መወንጀሉንም እነዚሁ ምንጮች ጨምረው ተናግረዋል።

በሌላ በኩል የአባል መንደር የምትገኝባት የሁዱር ከተማ ከንቲባ መሐመድ ሞላይም በአቡ ማንሱር ካምፕ ላይ ጥቃት ለመፈጸም አልሻባብ መዛቱን የሚጠቁሙ ዘገባዎች መሰማታቸውን ለአሜሪካ ድምፅ የሶማልኛ ቋንቋ አገልግሎት ገልጠዋል። ይሁንና አቡ ማንሱር የተባለው ጥቃት ይቃጣ ይሆናል በሚል እየተዘጋጀ ይሁን አይሁን የሚያውቁት ያለመኖሩን አመልክተዋል።

ሶሪያ የኬሚካል መርዝ እንዳትጠቀም ዩናይትድ ስቴትስ ያቀረበችውን ማስጠንቀቂያ በወጉ ያጤነችው ትመስላለች ሲሉ የዩናይትድ ስቴትሱ የመከላከያ ሚኒስትር ጂም ማቲስ ተናገሩ። ማቲስ የተሰጠውን ማስጠንቀቂያ ተገቢው ትኩረት የሰጡት ይመስላሉ ያሉት አዲስ የኬሚካል ጥቃት አልቃጣም ያሉትን አትቃጣም ያሉትን የሶሪያውን ፕሬዚዳንት ባሽር አላሳድን አስተዳደር ነው።

የዋይት ሀውስ ቃል አቀባይ ሻን ስፓይሰር ከትላንት በስቲያ ሰኞ ከቀትር በኋላ ይፋ ባደረጉት ጋዜጣዊ መግለጫቸው የሶሪያውን ፕሬዚዳንት ባሽር አልአሳድን የመንግስታቸው ኃይሎች ዳግም ሌላ የኬሚካል ጥቃት ከፈጸሙ እርሳቸውና ጦር ሰራዊታቸው የብረት ዋጋ የሚያስከፍል ቅጣት ይጠብቃቸዋል ሲሉ አስጠንቅቀዋል። የቃል አቀባዩ መግለጫ የተሰማው ሶሪያ ሌላ የኬሚካል መርዝ ጥቃት ለመፈጸም የሚያስችል መሰናዶ ይዛለች ሲል የአሜሪካ የደህንነት መስሪያ ቤት ካስታወቀ በኋላ ነው።

ሆኖም የሶሪያ መንግስት ውንጀላውን አስተባብሏል። ባለፈው መጋቢት ወር መገባደጃ የሶሪያ መንግስት በተቃዋሚዎች እጅ ባለችው የሶሪያዋ የካህን ሼኩም ባደረሰው የኬሚካል መርዝ ጥቃት ከሰማንያ በላይ ሰዎች መገደላቸውና ዩናይት ስቴትስን ጨምሮም የተለያዩ ሀገሮች መንግስታት ቁጣ መቀስቀሱ የሚታወስ ነው።

በሌላ ሶሪያ ነክ ዜና በእስላማዊ ጽንፈኛ ቡድን አይሲስ ተይዛ በምትገኝ አንዲት የምስራቃዊ ሶሪያ መንደር በዛሬ ዕለት የተካሄደ የአየር ድብደባ እስካሁን በተረጋገጠው 15 ሰዎች መገደላቸውን የአካባቢውን ሁኔታ የሚቃኙ ቡድኖች አመልክተዋል። በጥቃቱ የተገደሉት ሰዎች ቁጥር እንደ አንዳንዶች ግምት 35 ደርሷል። የአካባቢውን ይዞታ የሚከታተሉትና ይህን መረጃ ይፋ ያደረጉት ቡድኖች አክለውም

በኤውፍትሬቴስ ወንዝ አቅራቢያ ካሉ ሸለቆች አንዷ በሆነችው በዶብላን መንደር ለጊዜው የማን እንደሆኑ ያልተረጋገጡ ጄቶች የጣሉት የክለስተር ቦምብ መሆኑን ተናግረዋል። አካባቢው ዩናይትድ ስቴትስ፣ የሩሲያና የሶሪያ ጦር አውሮፕላኖች በመብረር የሚታወቁበት ነው። ዋና መቀመጫውን ብሪታንያ ያደረገው የሶሪያ የሰብአዊ መብቶች ተከታታይ ቡድን በትናንትን ይፋ ባደረገው ዘገባ

ዓለም አቀፉ ጥምረት ኃይሎች በቅርቡ ርቀት በምትገኘው የአልሚያዲን በአንድ የአይስ እስር ቤት ላይ ባደረጉት የአየር ድብደባ 57 ሰዎች ተገድለዋል ብሏል። የተባለውን ውንጃ ላይ የምታጣራ መሆኗንም ዩናይትድ ስቴትስ ተናግራለች። በሌላ በኩል አንድ ወታደራዊ ቃል አቀባይ ለአሜሪካ ድምፅ ሲናገሩ

ትልኮ የሚያከናውናቸው ወታደራዊ ዘመቻዎች በዘመቻ ወቅት በተጓዳኝ ሊደርሱ የሚችሉ አደጋዎችና በውጊያዎቹ በማይሳተፉት ላይ የሚደርሱ ጉዳዮችን ለመቀነስ በጥንቃቄ የታቀዱና ተግባር ላይ የሚውሉ ናቸው ብለዋል።

በትላንትናው ዕለት በዓለም ዙሪያ ቁጥራቸው የበዙው ኩባንያዎችን የመታው የሳይበር ጥቃት ባለፈው ወር በብሪታንያ ሆስፒታሎች ላይ ከተነጣጠረው የኮምፒውተር ጥቃት ጋር ተመሳሳይ መሆኑ ተገለጠ። ልዩነቱ እንደ አውሮፓ የፖሊስ መረጃ የትላንቱ ይበልጥ የተራቀቀ መሆኑ ነው። የአውሮፓ አቀፍ ፖሊስ ዲሬክተር ሮብ ራይንራይት ሌላ የበረታ የኮምፒውተር ጥቃት ነው ብለውታል። ዲሬክተሩ አክለውም

ዋና ክራይ ከተባለው ከቀደመው የኮምፒውተር ጥቃት ጋር የሚመሳሰል ነገር ግን የኮምፒውተር መረጃዎችንና በእርሱም የሚደገፉ ስራዎችን የማሰናከል አቅሙ የላቀና መጠነ ሰፊ ለአደጋ ተጋላጭነትንም የሚፈጥር መሆኑን ያሳየ ነው ብለውታል። ዋና ክራይ ባለፈው ግንቦት በመላዋ ብሪታንያ በተለያዩ ሆስፒታሎች ላይ ባነጣጠረው ጥቃት አምቡላንሶችን ወደሚፈለጉበት ፈጥኖ እንዳይደርሱ መዳረሻቸውን በማሳሳትና ቀጠሮ የተያዘላቸውን የቀዶ ሕክምና

አገልግሎቶች የጊዜ ሰሌዳ በመሰረዝ አገልግሎታቸውን ክፉኛ በማስተጓጎል ለማሽመድመድ የቻለ አጥቂ የኮምፒውተር ፕሮግራም ወይም ራንሰምዌር ነው። ቁጥራቸው 300 የሚደርሱ ሰዎች የተጠየቁትን መያዣ ከከፈሉ በኋላ ነው አዋቂዎች በመጨረሻው የሳይበር ጥቃቱን የሚመክቱበት መንገድ ማግኘት የቻሉት። ራንሰምዌር በመባል የሚታወቀው አጥቂ የኮምፒውተር ፕሮግራም አንዴ ሰርጎ የገባበትን የኮምፒውተር የመረጃ ማከማቻ ማህደርና

አንጎል ከተቆጣጠረ በኋላ የኮምፒውተሩን ባለቤት ወይም ሕጋዊውን ተጠቃሚዎች ኮምፒውተሩን የመገልገል እድል የሚነፍግ ማስለቀቂያ ቃል ተከፈለም በስተቀር በውስጡ ያለውን መረጃ በአደባባይ የሚያዝረገርግ አለያም ጨርሶ የሚደመሰው መሆኑን በማሳየት የሚሰራ አጥቂ የኮምፒውተር ሶፍትዌር ነው። የትናንቱ ሳይበር ጥቃት የግዙፉን የመድኃኒት አምራች ኩባንያ የመርክን የአሜሪካ ቅርንጫፍ የሩሲያውን

ሮስኔቭ የነዳጅ ኩባንያ የብሪታንያውን የማስታወቂያ ድርጅት ደብልዩፒፒንና የፈረንሳዩን የኢንዱስትሪዎች ቡድን ሴን ጎቢናን ጨምሮ በ64 አገሮች የሚገኙ የተለያዩ ኩባንያዎችና ተቋማትን ስራ ያወከ ነበር። አድማጮች ይህ ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው።

የዓለም ምግብ ፕሮግራም ደብሊው ኤፍፒ እንደ አውሮፓ አቆጣጠር ያለፈውን 2016 ዓ ም የዓለም የረሃብ ይዞታ በተመለከተ ያካሄደውን ግምገማ ውጤቱን ይፋ አድርጓል። በመካከለኛው ምስራቅ በአፍሪቃና በሌሎችም የዓለም አካባቢዎች ያሉት አጣዳፊ የግጭት ሁኔታዎች የተባበሩት መንግስታት ድርጅት በ2030 ረሃብን ጨርሶ ለማስወገድ የያዘውን ጥረት እያስተጓጎለበት መሆናቸውን አስገንዝቧል።

የ2016 ጸረ ረሃብ ትግል በሚል ርዕስ ይፋ የተደረገውን ይህን የደብሊው ኤፍፒ ሪፖርት ተንተርሳ ሊሳ ሽላይን ከጀኔቫ ተከታውን ዘግባለች። ቆንጅታይ።

አምና በዓለም ዙሪያ 795 ሚሊዮን ሰዎች እንደተራቡ የተባበሩት መንግስታት ድርጅት ያሰራጨው ሪፖርት አስታውቋል የዓለም የምግብ ፕሮግራም ቃል አቀባይ ቤቲና ሉሸር ለቪኦኤ በሰጡት ቃል ረሃብን በ2030 ዓመተ ምህረት ከዓለም ለማስወገድ የተወጠነው የዘላቂ ልማት ግብ ለአሁኑ እውነት የሚሆን አይመስልም ብለዋል

እንደምታውቁት ዓለም ላይ ያለው የተመሰቃቀለ ሁኔታ ነው። ከምን ጊዜውም ቁጥራቸው የበዛ አጣዳፊ ሁኔታዎች አሉ። የስደተኞች ብዛት እስካሁን ከታየ ሁሉ የገዘፈ ነው።

በሁሉም ግንባሮች ሰዎች ራሳቸውን መመገብ እንዲችሉ ለመርዳት በመፍጨርጨር ላይ ነው ያለ ነው። ባለፈው አመት የዓለም የምግብ ፕሮግራም ምግብ ወይም ምግብ መግዣ ገንዘብ በመስጠት 82 ሚሊዮን ሰዎችን ረድቷል። የተረዳው ሰው ቁጥር ብዙ ቢሆንም ካለው ችግር አኳያ ሲታይ ግን ፈጽሞ በቂ እንዳልሆነ የዓለም የምግብ ፕሮግራም ቃል አቀባይዋ አስረድተዋል። ግጭቶች የእርዳታ ድርጅቶችን ጥረት እያሰነካከሉ ነውም ብለ

ተጠቅሰዋል። በልማት ረገድ ያስመዘገቧቸው እርምጃዎች በግጭት ምክንያት የተቀለበሱባቸው ሀገሮች እንዳሉም ጠቁመዋል። ለምሳሌ በነጻነቷ ዋዜማ ለብልጽግና ተዘጋጅታ የነበረችውን ደቡብ ሱዳንን ይጠቅሳሉ። የሆነውን መመልከት ነው

ተመልሰው ውጊያ ውስጥ ገቡ። ከስድስት ዓመት በኋላ ያው አንዳንድ የደቡብ ሱዳን አካባቢ እንደገና የረሃብ ቸነፈር ገብቷል። አሁን ባለንበት በአዲሱ ምዕተ ዓመት ይህ ፈጽሞ ሊታመን አይችልም። በቃ ጦርነት መቆም አለበት። ረሃብን መዋጋት ገንዘብ ይጠይቃል። ደብሊው ኤፍፒ በሶማሊያ፣ ደቡብ ሱዳን፣ የመንና ናይጄሪያ የተደቀነውን ረሃብ ለመዋጋት

በአስቸኳይ አንድ ቢሊዮን ዶላር ያስፈልገዋል። ዓለም አቀፍ ለጋሾች እጃቸውን ካልዘረጉ ታዲያ ሰዎችን ከሞት ማዳን ከባድ ነው ብለዋል ቃል አቀባዩዋ። በመጨረሻም በተባበሩት መንግስታት የዩናይት ስቴትስ አምባሳደር ኒኪ ሄሊ አገራቸው ሰሜን ኮሪያን፣ ሶሪያን፣ ቬኔዙዌላን እና ሌሎችን ተጠያቂ ለማድረግ በመንግስታቱ ድርጅት ውስጥ ጠንካራ አቋም እያራምደች መሆኗን ለአንድ የዩናይት ስቴትስ ምክር ቤት ጉባኤ ተናገሩ።

አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።

ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን የሚተላለፍላችሁ የዛሬ ረቡዕ ሰኔ 21 2009 ምሽት ፕሮግራም ነው። ፋሲል ገበየው ከብርሃን ጋር ሆኖ ፕሮግራም እየመራ ነው። የምናስተናግዳችሁ አዲሱ አበበና አሉላ ከበደነን። አቀናባሪያችን ኦድሬስ ሪገስ ነው።

ከሳዑዲ አረቢያ ወደ አገራቸው ለመመለስ የኢትዮጵያ አየር መንገድን ትኬት ቆርጠው ወደ አገር ለመሳፈር ያልቻሉ ከስልሳ ሺህ በላይ ኢትዮጵያውያንን ጅዳና ሪያድ አውሮፕላን ጣቢያዎች ላይ እየተንገላቱ መሆናቸው ይናገራሉ። ሰዓቱ እየደረሰ በሚሄድበት ጊዜ ግን እንደው በጣም በጣም በብዛት መጡ መንገደኞቹ። እነዛ መንገደኞች እንግዲህ ሃንድል አድርጎ ይዞ ለመመለስ ካለው የኤርፖርት መጨናነቅ ከፋሲሊቲው ማነስ አኳያ ስላልሆነልን

እዛ ላይ መጉላላት ተፈጥሯል። እንግዲህ ያንን ለማስተካከል ያለው ኤምባሲ ሆን የኤርፖርት ሚኒስተር እየሰራ ያለ ነው። የኢትዮጵያ አየር መንገድ ቃል አቀባይ ወይዘሮ ሀና አጥናፉ ናቸው። ዘገባ ይዘናል። አሁን የሰዓቱን የዕለቱን አብይ ርእስ

የሚኒስትሮች ምክር ቤት ኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ አዘጋጅተዋል። በረቂቁ መሠረት አዲስ አበባ ከኦሮሚያ ክልል ጋር በተያያዘ ፊንፊን የተብላ መጠራቷን ትቀጥላለች። በዓለም አቀፍ በአህጉራዊና በአሀገር አቀፍ እንዲሁም በፌዴራል መንግስቱና በከተማው አስተዳደር ደግሞ እንደተለመደው አዲስ አበባ ተብላ እንደምትጠራ በረቂቅ አዋጁ ተጠቅሷል።

አፋን ኦሮሞ በአዲስ አበባ ከተማ አስተዳደር የስራ ቋንቋ ሆኖ እንደሚያገለግልም ረቂቅ አዋጁ አመልክቷል። በሕዝብ ተወካዮች ምክር ቤት በሚካሄደው ረቂቅ አዋጁን የማጽደቅ ሂደት ላይም በርካታ የህብረተሰብ ክፍሎች እንደሚሳተፉ ምክር ቤቱ አመልክቷል። እስክንድር ፍሬው

የረቂቅ አዋጁ መነሻ በ1987 የጸደቀው የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት መሆኑ በትናንት ምሽቱ የሚኒስትሮች ምክር ቤት መግለጫ ተመልክቷል። በዚህ ህገ መንግስት አንቀጽ 49 ንዑስ አንቀጽ 5 ላይ የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለው ልዩ ጥቅም እንደሚጠበቅለትና ዝርዝሩም በህግ እንደሚወሰን ተጠቅሷል።

እስካሁን ሳይወጣ የቆየው ዝርዝርም ነው አሁን በረቂቅ አዋጅነት የወጣው። የኦሮሚያን ክልል ልዩ ጥቅም ለማስጠበቅና ዝርዝር ሕግ ለማውጣት ጥረቶች ሲደረጉ መቆየታቸውን የሚኒስትሮች ምክር ቤት ትናንት ባወጣው መግለጫ አስረድቷል።

ጥረቶች ሲደረጉ ቆይተው ይህ ረቂቅ አዋጅ ሊዘጋጅ ተችሏል ነው ያለው። የኦሮሚያን ክልል ልዩ ጥቅም ለማስጠበቅ የሚወጣው ህግ የአዲስ አበባ ከተማ ነዋሪዎችን መብቶችና ጥቅሞች በምንም መልኩ የማይሸራርፍ መሆኑንም ነው የገለጸው። ይልቁንም የአዲስ አበባና የኦሮሚያ ክልል ህዝብ ትስስርና መስተጋብር ይበልጥ ህጋዊ መስመር ይዞ እንዲጠናከር የሚያደርግና የጋራ ተጠቃሚነትን የሚያጎለብት ይሆናል ብሏል።

የኦሮሚያ ክልል በአዲስ አበባ የሚጠበቁለት ልዩ ጥቅሞች በረቂቅ አዋጁ ተዘርዝረዋል።

ልጆቻቸውን በአፍ መፍቻ ቋንቋቸው ማለትም በኦሮምኛ ለማስተማር ለሚፈልጉ ዜጎች የአዲስ አበባ ከተማ አስተዳደር በአፋን ኦሮሞ የመጀመሪያ ደረጃ ትምህርት ቤት ማደራጀት እንዳለበት ከተጠቀሱት አንዱ ነው። የባህል የቋንቋና የስነ ጥበብ አገልግሎት ከማህበራዊ አገልግሎት የሚመደብ መሆኑን ምክር ቤቱ አስታውሷል። ከዚህ አኳያ አገልግሎት ተጠቃሚ ለሆኑት የኦሮሞ ብሔር ተወላጆች በቋንቋቸው አገልግሎቱ እንዲቀርብ አፋን ኦሮሞ በአዲስ አበባ ከተማ አስተዳደር የስራ ቋንቋ ሆኖ እንደሚያገለግል በአዋጁ ተመልክቷል። የኦሮሞን ህዝብ

ሁሉ ማንነት የሚያንጸባርቁ አሻራዎች በከተማዋ ውስጥ በቋሚነት እንዲኖሩ ማድረግም በአዋጁ ከተጠቀሱት ነጥቦች አንዱ ነው። በዚህም መሰረት ከክልሉ ህዝብ ጋር በተያያዙ ታሪካዊ ክስተቶች ስም መታሰቢያዎች እንዲኖሩ እንደሚደረግ አብራርቷል።

አመች የሆኑ አደባባዮች፣ ጎዳናዎች፣ ሰፈሮችና የመሳሰሉት ቦታዎች እንደ አስፈላጊነቱ በቀድሞ የኦሮሞ ስማቸው እንዲጠሩ ማድረግ ያስፈልጋል ነው ያለው ረቂቅ አዋጁ። ረቂቅ አዋጁ ስለ ዋና ከተማዋ መጠሪያም ያብራራው አለ። እስካሁን የነበረውን በማስታወስ ጭምር ከተማዋ ከኦሮሚያ ክልል ጋር በተያያዘ ፊንፊኔ በሚል ስትጠራ መቆየቷን ጠቁሟል።

በዓለም አቀፍ በአህጉራዊና በአገር አቀፍ ደረጃ እንደዚሁም በፌዴራል መንግስቱና በከተማዋ አስተዳደር ደግሞ አዲስ አበባ ተብላ እንደምትጠራም አስታውሷል። በሁለቱም እርከኖች ያለውን የከተማዋን መጠሪያ ባለበት እንዲቀጥል ማድረጉ ተገቢ መሆኑን ረቂቅ አዋጁ ያስረዳል። ይህም ሆኖ ፊንፊኔና አዲስ አበባ የሚሉት መጠሪያዎች በሕግ ፊት እኩል እውቅና እንዳላቸው አስቀምጧል።

የኦሮሚያ ክልል በአዲስ አበባ ከተማ ስለሚኖረው የኢኮኖሚ ልዩ ጥቅምም በረቂቅ አዋጁ ተዘርዝሯል። ከዚህ አንጻር ከተካተቱት ነጥቦች አንዱ በአዲስ አበባ ዙሪያ የሚገኙ የኦሮሚያ አርሶ አደሮች ጉዳይ ነው። አርሶ አደሮቹ የመሀል ደላሎችን አስወግደው ከአዲስ አበባ ሸማቾች ጋር በቀጥታ የግብይት ሰንሰለት የሚተሳሰሩበት ሁኔታ መመቻቸት እንዳለበት በረቂቅ አዋጁ ሰፍሯል። የከተማዋ አስተዳደር በራሱ ወጪ የግብይት ማዕከላትን አቋቁሞ ለአርሶ አደሮቹና ማህበሮቻቸው እንዲያቀርብም ነው ረቂቅ አዋጁ የሚጠይቀው።

በአስተዳደሩ ውስጥ በልማት ምክንያት የሚፈናቀሉ የኦሮሞ ብሔር አርሶ አደሮችን ዘላቂ መቋቋሚያ የሚሆን ካሳ የማግኘት መብት ለማስከበር የሚሰራ ጽፈት ቤት እንደሚቋቋምም ተጠቅሷል። ከዚህ በፊት የተፈናቀሉና በቂ ካሳ ያላገኙ የኦሮሞ ብሔር አርሶ አደሮችን በተመለከተም ጽፈት ቤቱ በጥናት ላይ የተመሰረተ የማስተካከያ ስራ እንደሚሰራ ተጠቅሷል። ረቂቅ አዋጁ ሌሎች ነጥቦችንም አካቷል።

በረቂቅ አዋጁ የዝግጅት ሂደት የኦሮሚያ ገዢ ፓርቲ ኦህዴድ የክልሉ መንግስት የአዲስ አበባ ከተማ አስተዳደርና የፌዴራል መንግስቱ ከፍተኛ ባለስልጣናት መሳተፋቸውን የሚኒስትሮች ምክር ቤት አስታውቋል። ረቂቅ አዋጁን በማጽደቁ ሂደትም በርካታ የህብረተሰብ ክፍሎች እንደሚሳተፉ አረጋግጧል። የኢትዮጵያ መንግስት በኦሮሚያና ና በአማራ ክልሎች የተካሄደውን የተቃውሞ እንቅስቃሴ ተከትሎ የመልካም አስተዳደር ችግሮችን ለመፍታት በህብረተሰቡ የተነሱ ጥያቄዎችንም ለመመለስ እየሰራ መሆኑን ሲገልጽ ቆይቷል።

የኦሮሚያ ክልል በአዲስ አበባ ላይ ያለውን ልዩ ጥቅም የሚያረጋግጠውና ለዓመታት ሳይወጣ የቆየው አዋጅ በዚህ ሰዓት መውጣት ከዚህ ጋር የተያያዘ ስለመሆኑ በሚኒስትሮች ምክር ቤት መግለጫ አልተመለከተም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።

ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁትም የዕለቱ አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ደግሞ ይቀጥላል።

በኢትዮጵያ በድርቁ ሳቢያ በተከሰተው የምግብና የውሃ እጥረት እንዲሁም ይህን ተከትሎ በገባው የአተት ወይም የአጣዳፊ ተቅማጥና ትውከት ወረርሽኝ በሶማሌ ክልል ስልሳ ስምንት ህጻናት መሞታቸውን ድንበር የለሽ የሐኪሞች ቡድን አስታወቀ።

ቡድኑ ከኢትዮጵያ መንግስት ጋር በመተባበር በክልሉ ለ12 ዓመታት መስራቱን አመልክቶ፣ ምግቡ በአጣዳፊ ሊደርሳቸው የሚገባ ህጻናት ቁጥር ካለፈው ዓመት ጋር ሲነጻጸር በ10 እጥፍ ማደጉን ይፋ አድርጓል። የኢትዮጵያ መንግስት በድርቁ ለተጎዱ አካባቢዎች የአስቸኳይ ምግብ እርዳታ ማቅረብ ከፍተኛ ጥረት እያደረገ መሆኑና ከፍተኛ ጥረት እያደረገ መሆኑና እስካሁን ምንም የሞተ ሰው እንደሌለ ሲገልጽ እንደነበርም ይታወሳል። ጽዮን ግርማ የድንበር የለሽ

ሐኪሞች ቡድን የአጣዳፊ ጉዳዮች ኃላፊ የሆኑትን ቴራኖልን አነጋግራ ተከታዩን ዘገባ አጠናቅራለች። ድንበር የለሽ ሐኪሞች ቡድን የአጣዳፊ ጉዳዮች ኃላፊዋ ቴራ ኖዌል በኢትዮጵያ ሶማሌ ክልል ድርቁ ያስከተለውን ችግርና የአንዣአበበውን አደጋ ተዘዋውረው ተመልክተው ከጥቂት ቀናት በፊት ወደ አምስተርዳም መመለሳቸውን ገልጸውልኛል። ሁኔታውን ያስረዱትም

በአይንም ማኝነትም ጭምር ነው። የሀኪሞች ቡድኑ በሶማሌ ክልል ውስጥ በሚገኙ የተለያዩ ዞኖችና ወረዳዎች ውስጥ ለተጎዱ ህጻናት የሕክምና አገልግሎት ሲሰጥ አስራ ሁለት ዓመታትን አስቆጥሯል ይላሉ ቴራ። ነገር ግን ቡድኑ ባለፈው አመት ተመሳሳይ ወቅት ጋር ሲሰጥ ከነበረው አገልግሎት ጋር ሲያነጻጽረው የተመጣጠነ የምግብ እጥረት ያጋጠማቸው ህጻናት ቁጥር በአስር እጥፍ

ጨምሯል። ህጻናቱ በድርቁ ምክንያት ባጋጠመ የተመጣጠነ የምግብና የመጠጥ ውሃ ማጣት በተጨማሪም ይህን ተከትሎ በገባው የአተት ወረርሽኝና አቅም ማነስ ምክንያት በክልሉ በከፍተኛ ሁኔታ

የተጎዱበትን የዶሎ ዞንን ጨምሮ በተለያዩ ወረዳዎች የሕክምና ማዕከላት አቋቁመው እድሜያቸው ከአምስት ዓመት በታች የሆኑ ስምንት ሺህ ህጻናትን ለመርዳት እየሞከሩ እንደሆነ ተናግረዋል። ከእነዚህ ውስጥ በሕክምና መትረፍ ያልቻሉ ህጻናት በአሳዛኝ ሁኔታ ሕይወታቸው እያለፈ መሆኑንም አስረድተዋል። ቨሪ ቨሪ ሳድሊ ስክስቲ ኤት ችልድረን አንደር ዘ ኤጅ ፋይቭ

በጣም አሳዛኝ ነው። እድሜያቸው አምስት ዓመት ያልሞላ ስልሳ ስምንት ህጻናት አስቀድሜ በጠቀስኳቸው የሕክምና ማዕከሎች ውስጥ በሰኔ ወር ብቻ ሕይወታቸው አልፏል። ሰኔ ወር ገና አለማለቁን ስናስብ ሁኔታው ፍጹም ተቀባይነት የሌለው ነው። በእርግጥ የሕክምና አገልግሎት ለመስጠት የምናደርገው ጥረት እንዳለ ሆኖ እነዚህን ህጻናት ለማዳን አለመቻላችን በተለይ

ሁኔታው እጅግ መጠነ ሰፊና ቀሳፊ መሆኑ ጋር ስራውን ከባድ ያደርገዋል። በርካታ ህጻናትን ለመድረስና ህክምና ለመስጠት ካሉብን ፈተናዎች አንጻር ጥቂቶችን ብቻ ደርሰን የህክምና እርዳታ ማድረግ ላይ ማትኮራችን፣ መድረስ የሚገባንን ያህል ሰፊ የአገልግሎት ሽፋን አለማቅረባችን በእጅጉ ይረብሸናል

ለጥቂቶች አጠቃላይ የሕክምና እርዳታ በማድረስና አገልግሎትን በማስፋት መካከል እንድንመርጥ መሆኑ

የሚያሳዝን ነው። ድንበር የለሽ ቡድኑ የሰበሰበው መረጃ የሚያሳየው የችግሩን ጫፍ እንጂ ሙሉ ስዕሉን አይደለም ያሉት ቴራ፣ በአቅም እጥረትና በተጎጂዎች ቁጥር ብዛት የተነሳ እርዳታ ሊደረግላቸው ያልቻሉ በርካታ ህጻናት በችግር ውስጥ ናቸው ብለዋል። የችግሩን ስፋትና ያንዣበበው አደጋም እጅግ ሰፊ መሆኑን ተናግረዋል።

ባለፉት ሰላሳ ዓመታት ከታዩት ሁሉ የከፋ ድርቅ ነው። ለረጅም ጊዜ መዝለቁ ደግሞ ችግሩን ያባብሰዋል። በማህበረሰቡ ላይ የሚያሳድረው ተጽዕኖ ሰፊ ነው። በተለይ እንደ ሶማሌ ክልል ያሉ አርብቶ አድሮች የሚኖሩባቸው አካባቢዎችን ኑሮ አውኳል። የምግብና የውሃ እጥረት በጎሳ ማዕከላትና በከተሞች ተሰባስበው እንዲኖሩ ሁኔታዎች አስገድደዋቸዋል።

የሚበዙት ከብቶቻቸው በድርቅ የተነሳ ሞተዋል። ግመሎች፣ ላሞች፣ በግና ፍየሎቻቸው አልቀዋል። እነዚህ እንስሳት የምግብና የገቢ ምንጮቻቸው ናቸው። ድርቁ ምግብ አሳጥቷቸዋል።

ውሃም እንዲሁ በመጥፋቱ በቂ የሆነ የመጠጥ ውሃ ለማግኘት አልቻሉም። ቴራ ሁኔታውን አያይዘው ሲገልጹ ከፍተኛ የሆነ ቁጥር ያላቸው በምግብ እጥረት ሰውነታቸው ተጎሳቅሏል። ከንጹህ ውሃ አቅርቦት ችግር የተነሳ አጣዳፊ ተቅማጥና ተውከትም ከባድ የጤና እክልና ጉዳት እያደረሰ ይገኛል ብለዋል። ነዋሪዎቹ ሁኔታውን እንዴት ተቀብለውታል?

ለቴራ ያቀረብኩላቸው ጥያቄ ነው። ሰዎች እጅግ የበረታ ሐዘንና ብሶት ውስጥ ናቸው። ከብቶቻቸው ያለቁባቸው፣ ምናልባትም የቤተሰብ አባላቶቻቸው የሞቱባቸው ሰዎች አነጋግሬያለሁ። ችግርን የመጋፈጥ ልምድ ያላቸው ማህበረሰቦች ቢሆኑም እንዲህ ያለ መከራ ግን አይተው እንደማያውቁ ነው

የሚናገሩት ተስፋ የማጣት ስሜት ይታይባቸዋል። ከአንድ በላይ ልጆች ያሏቸው እናቶችን ስናገኝ ስጋታቸው በምግብ እጥረት የተጎዳው ወይንም የተጎዳችው ሕፃን ብቻ ሳይሆን ለሌሎችም ጭምር ነው። እነዚህ እናቶች በቤት ውስጥ የምግብና ውሃ ድልድልን መወሰን ይጠበቅባቸዋል። በቤት ውስጥ ያለውን አቻችለውና አብቃቅተው በሕይወት ለማቆየት ይጥራሉ።

እንደ እናት ሆናችሁ ብታስቡት የምግብ ድልድልን እንደ መወሰንና የወደፊት እጣፈንታቸውን እንደ አለማወቅ ልብ የሚሰብር ነገር የለም። በኢትዮጵያ ድርቁ ይፋ ከተደረገበት ያለፈው የፈረንጆች ወር ጀምሮ 7.8 ሚሊዮን ሕዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው የብሔራዊ አደጋ ስጋት አመራር ኮሚሽን ማስታወቁ ይታወሳል። በቅርቡ ይፋ በሚደረገው አጠቃላይ ግምገማም ይህ ቁጥር ሊጨምር እንደሚችል

ገልጿል። በቅርቡ ሁኔታውን ተዘዋውሮ የጎበኙት የዓለም ባንክ የምግብ ፕሮግራም የኢትዮጵያ ተወካይ ጊሆን አይለት በበኩላቸው በዚህ ወር የምግብ አቅርቦቱ እየተሟጠጠ መሆኑን ገልጸው ነበር። የአደጋ ስጋት አመራር በበኩሉ የተረጂዎች ቁጥር መሟጠጥ የሚመለከተው የዓለም ባንክ የምግብ ፕሮግራም የሚመግባቸው 1.7 ሚሊዮኑን ብቻ ነው ብለው ነበር። አያይዘውም ከተያዘው የፈረንጆች አመት በኋላም ቢሆን አቅርቦት የሚቋረጥባቸው የድርቅ ተጎጂዎች አይኖርም ብለዋል።

በሶማሌ ክልል በዶሎ ዞን ህይወታቸው ያለፈውን ህጻናት በተመለከተም ተጨማሪ መረጃ ለማግኘት ያደረግነው ጥረት ዛሬ አልተሳካም። ቀደም ባሉት ዘገባዎች መንግስት ዜጎቹን የመመገብ ጥረቱን አጠናክሮ እንደሚቀጥል ገልጿል። የድንበር የለሽ ሐኪሞች ተወካዩም ይህንን የመንግስትን ጥረት አድንቀው ችግሩ ግን ዛሬ ነገ የሚያስብል አይደለም፣ ዝናብ መዝነብ ቢጀምር እንኳን ብለዋል።

የኢትዮጵያ መንግስት ዝናብ ይዘንባል የሚል ትንበያ ካለው፣ እኔ ዝናቡ ሲጥል ለማየት በጣም እጓጓለሁ። ምክንያቱም ሳሩ መለምለም ይጀምራል፣ ከብቶቹም ግጦሽ ያገኛሉ። የሚበዙት ከብቶች ባለቁበት ሁኔታ

በአንድ ሌሊት የምግብ አቅርቦት የሚሻሻልበትና ሰውነታቸው የመነመነ ሰዎች ኑሮ በፍጥነት ይሻሻላል የሚል እምነት የለኝም። መልሶ ማቋቋሙ ረጅም ጊዜ ይፈጃል። ሰዎች ምግብ ይፈልጋሉ። ምግብ የሚፈልጉት ደግሞ አሁን ነው።

የችግሩ ስፋት እጅግ አስጨናቂ መሆኑን የገለጹት ቴራ ኖልን ለጋሽ ድርጅቶች በቀጥታ በሰብአዊ እርዳታና በሕክምና ሙያ ላይ የተሰማሩ ሁሉ ፊታቸውን ወደዚህ ስፍራ አዙረው ሕጻናቱን መታደግ እንደሚገባ ምክረ ሀሳብ አስቀምጠዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።

ወደ ቀጣዩ የመጽሔት ርዕስ እናልፋለን። የጾታ እኩልነትን የልጃገረዶችንና የወጣት ሴቶችን መብቶች ለማስጠበቅ በሚደረገው እንቅስቃሴ የአፍሪካ መንግስታት በፖለቲካ ፈቃደኝነታቸው ጋር የሚመጣጠን ሀብት እንደማይመድቡ ተጠቁሟል። በአፍሪካ ጥሩ ፖሊሲዎች ቢኖሩም ብዙዎቹ በስራ አለመተርጎማቸው ፈተና መሆኑ ተነግሯል። መለስካቸው አማዝ ዘገባ ልኮልናል።

ከአፍሪካ ህብረት መደበኛ የመሪዎች ጉባኤ ቀደም ብለው ባሉት ቀናት የሚካሄዱ ስብሰባዎች ከትናንት ጀምሮ በአዲስ አበባ ከተማ እየተካሄዱ ናቸው። ሰላሳኛው የሲቪክ ማህበረሰብ የቅድመ መሪዎች ጉባኤ ስብሰባም እየተከናወነ ይገኛል። ይህ በእንግሊዝኛ አጠራሩ አጽሮት ጂማክ የተሰኘው የማህበራት መድረክ በሰላሳኛው የምክክር ስብሰባው የሚያተኩረው የጾታ እኩልነትን ጉዳይ በአፍሪካ ህብረት አባል ሀገሮች መደበኛ አጀንዳ እንዲሆን ማስቻል ነው።

የምክክር ስብሰባዎቹ መሪ ቃል ለልጃገረዶችና ወጣት ሴቶች ወደሚበጅ አንድ አህጉራዊ ፖሊሲ የጾታ እኩልነት ለምጣኔ ሀብታዊ ለውጥ አንድ ቁልፍ አንደርዳሪ ኃይል የሚሆን ሰብአዊ መብት የሚል ነው። በምክክሩ ስብሰባዎች ከተገኙ የተለያዩ የሲቪክ ማህበረሰብ መሪዎች የተሰጠውን ጋዜጣዊ መግለጫ ተከትሎ ለቀረበላቸው ጥያቄ መሪዎቹ መልስ ሰጥተው ነበረ። ጂማክ የተሰኘው መድረክ ስላጋጠሙት ፈተናዎች

በዚምባብዌ ሮዛሪያ ሜሞሪያል ትረስት የተባለ ድርጅት ዋና ስራ አስፈጻሚ ኒሊያርዛይ ጉምቦድዝ ቫንዳ እንደሚሉት ከሆነ ማህበራዊ ችግሮችን ለመፍታት ጥረት ስናደርግ ዋናው ማነቆ ከሀገር ውስጥ ሀብት ማሰባሰብ ነው ይላሉ።

የትምህርት ወይም የጤና መርሃ ግብሮችን ለማከናወን በወጠን ቁጥር የውጭ ድጋፍ የመፈለግ ዝንባሌ ያለን እንደሚመስለኝ። ፖለቲካዊ ፈቃደኝነት ሀብት በማደላደልም መገለጽ አለበት። ፖለቲካዊ ፈቃደኝነት እጅግ ርቀው በሚገኙ መንደሮች ለትምህርት፣ ለጤናና ለመሳሰሉት ማህበራዊ አገልግሎቶች በሚመደበው የሀብት መጠን መገለጽ ዋናው ቁም ነገር ነው።

እንዲያው በተጠቃለለ መልኩ አለመደረጉን ማስተዋል አስፈላጊ ነገር ነው። ሁለተኛው ፈተና ደግሞ ፖለቲካዊ ፈቃደኝነቱ አለ እየተባለም የተቀረጹ ፖሊሲዎችን በተግባር አለመትርጎም ነው ይላሉ ኃላፊዋ። አፍሪካ ባስኬትስ ኦፍ ኮንቲኔንታል ፖሊሲስ፣ አፍሪቃ ቅርጫት ሙሉ ፖሊሲዎች አሏት። የአፍሪቃ ሀገሮች የአያሌ የዓለም አቀፍ ፖሊሲዎች ፈራሚዎች ናቸው።

የሚጎላው ግን ሌላ ነው። ለምሳሌ ያለ ዕድሜ ጋብቻን ወይም በልጃገረዶች ላይ የሚፈጸም ጥቃትን ብንመለከት ፖሊስ፣ የፍትህ ስርዓቱ፣ በጤና አገልግሎቱ የተሰማሩት ሰዎች ህጉን ተግባራዊ ያደርጉታል ወይ የሚለው ነው። እና በፖሊሲውና በተግባር መካከል ያለው ገደል አንዱ ፈተና ነው። ስለዚህ የመንግስት ፖለቲካዊ ፈቃደኝነት ያሉትን ፖሊሲዎች በስርዓት

በመተርጎምም መገለጽ ይኖርበታል ማለት ነው። ይሁንና ከአስራ አምስት ዓመት በፊት በደቡብ አፍሪካ ደርባን ላይ የተመሠረተው ይህ የማኅበራት መድረክ በአህጉሪቱ ሴት ልጆችን ከወንዶች የተስተካከለ ማኅበራዊ ጥቅሞች እንዲጋሩና መብታቸውንም ለማስከበር በሚደረገው ጥረት ያስገኛቸው ውጤቶች እንዳሉም ተገልጸዋል። በየሀገራቱ ፖሊሲዎች ውስጥ በዚህ ረገድ ተጽዕኖ ለማሳደርም ከፍተኛ አስተዋጽኦ አድርገዋል ብለዋል ፎረም ፎር አፍሪካን ዊመን ኤጁኬሽናሊስት የተባለውን ድርጅት የወከሉት

ማርታ ሙዌዚ ይህን በማስረጃ ለማቅረብ ሞክረዋል። ጄንደሪዝ ማይ አጀንዳ ካምፔን ጂማክ የተሰኘው ድርጅት ከ55 በላይ የሚሆኑ አፍሪካውያን የሲቪክ ማኅበራት መድረክ ነው። እነዚህ ድርጅቶች የሚያተኩሩት በሴቶች መብትና በጾታ እኩልነት ላይ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

መለስካቸው አመሃል ለዘገባው እናመሰግናለን። ወደ ተከታዩ መጽሔት ርዕስ ስንሻገር የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ሰዎችን ህገ ወጥ በሆነ መንገድ ማሸጋገርን የተመለከተ ዓመታዊ ዘገባው ከዓለም ከከፋ በደል ፈጻሚዎች ያላቸውን ሀያ ሶስት ሀገሮች ዘርዝሯል። ቻይና ከበፊቱ ዝቅ ብላ ከሰሜን ኮሪያ እና ከሶሪያ ጋር መሰለፏንም አመልክቷል። ዘጋቢያችን ኒክ ቺንግ ከውጭ ጉዳይ ሚኒስቴር የላከውን ዘገባ ዝርዝር አዳነች ፍስሐዬ ይዛ ታቀርባለች።

ሰዎችን ህገወጥ በሆነ መንገድ ማሸጋገር ዘመናዊ ባርነት ነው። የአሜሪካ ባለሥልጣኖች በገለጹት መሰረት በብዙ ቢሊዮን ዶላር የሚገመት ገንዘብ የሚያስገኝ በዓለም ደረጃ 20 ሚሊዮን የሚሆኑ ሰዎችን ነጻነት የሚነፍግ የወንጀል ኢንዱስትሪ ነው። በዚህ ዓመቱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዘገባ ተጠቃሽ የሆነው ቻይናን ወደ ሰሜን ኮሪያ እና ሶሪያ ደረጃ ማውረዱ ነው።

የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ያብራራሉ። ቻይና በዚህ ዓመቱ ዘገባ ወደ ሦስተኛ ደረጃ ዝቅ ብላለች። አንዱ ምክንያት ሰዎችን በማሸጋገር ተግባር ያላትን ትብብር ለማቆም ክብደት የሚሰጠው እርምጃ ባለመውሰዷ ነው ይህም

ቻይና ያሉ ሰሜን ኮሪያውያንን በግዴታ ስራ ማሰማራትን ያቅፋል። የቻይናን ደረጃ ዝቅ የማድረግ ውሳኔ የትራምፕ አስተዳደር ቻይናን በሰብአዊ መብት አያያዟ ለመንቀፍ የወሰደው የመጀመሪያ ዓብይ እርምጃ ነው። ቻይና ውሳኔውን አውግዛለች። አሜሪካ ዓመታዊውን ዘገባ የምታወጣው የተሻለ ለውጥ እንዲደረግ ለማበረታታት ነው ትላለች። ይህ ዘገባ ትላንት በወጣበት ወቅት ዘመናዊ ባርነትን በመታገል ላሳዩት ብርታት

ከዓለም ዙሪያ ለስምንት ወንዶችና ሴቶች ክብር ሰጥቷል። ከነሱም አንዷ ታይላንዳዊቷ ቡም ሞስቢ ናቸው። እኛ እዚህ ያለነው ብዙ ጀግኖች ባሳዩት ታታሪነትና ሰዎችን ህገወጥ በሆነ መንገድ የማሸጋገሩ ከይሲ ተግባር ሲደቀንብን ያለን አማራጭ

መታገል ወይንም አለመታገል ነው። የፕሬዚደንት ትራምፕ ሴት ልጅ ኢቫንካ የምትገኝባቸው የአሜሪካ ባለሥልጣኖች ደግሞ የሌሎች ሀገሮች ባለሥልጣኖች ችግሩን አይተው እንዳላዩ በመሆን ችላ እንዳይሉት ትላንት ጥሪ አድርገዋል። የዚህ አመቱ ዘገባ

መላ መንግስታት ሰዎችን በማሸጋገር ተግባር የሚሰማሩ ሰዎችን ለፍርድ የማቅረብ ኃላፊነት እንዳለባቸው ጫና ለማድረግ ነው። ሀገሮች ሰዎችን ሕገ ወጥ በሆነ መንገድ የማሸጋገሩን ወንጀል እንዴት እንደሚታገሉ አይተው ሌሎች ሀገሮች እንዲማሩበትና ለመታገል ያላቸውን ቁርጠኝነት አድሰው ውጤታማ ስትራቴጂና ታክቲክ እንዲቀይሱ እድል ይከፍታል። የከፋ በደል በመፈጸም ዝርዝር ውስጥ የገቡት ሀገሮች

ከዩናይትድ ስቴትስ ጋር ከሚደረገው የባህል ልውውጥ መርሃ ግብር ሊታገዱ ይችላሉ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዜናው፣ የዜና መጽሔቱ እዚህ ላይ ተጠናቀቀ። እስከ ምሽቱ አራት ሰዓት አብረን እናመሻለን። የምናስተናግዳችሁ አዲሱ አበበና አሉላ ከበደ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱ ነው የምናሰማችሁ።

አመሰግናለሁ አስራ ስድስቱ በሚያደርጉት ድርድር አቶ ፈራው ሸንቁጤ የህሊና እስረኛ የለንም ብለዋል ስለዚህ አስራ ስድስቱ ተቃዋሚዎች ምንድን ነው የሚጠብቁት ቁርጡ ልኮ ነገሯቸው በዚህ እንደማንደራደር ብለው ነግሯቸዋል ከተጀመረ ጀምሮ በዚህ አቋማቸው ምንም እንትን ያሉት ነገር የለም አንደኛ እሱ ነው ሁለተኛ ደግሞ የህሊና እስረኛ የለም የሚባል

እሳቸው ለህሌናቸው ካልሰሩ ሌላው በህሌና አይሰራም ማለት ነው። ሲሰርቁ ባንክ ሲዘርፉ ነው ተገኝተው ነው አቶ መራራ ጉዲና የታሰሩት? ባንክ ሲዘርፉ ነው? ጋዜጠኞች ባንክ ሲዘርፉ ነው? በምን ምክንያት ነው ታዲያ ያሰራቸው መንግስት? ለእሳቸው የቻለ ታዲያ ምን አድርገው ነው የሚሰሩት? ያሰረበት ምክንያት አለም ያውቃ። በጣም ያሳዝናል። እኔ አሁን እነሱ የሚደራደሩትን ለማን ብለው ነው ታዲያ

ቀመስም ዙሪያዎች እንደምን አላችሁ? በዛሬው ዕለት ኦሮሚያ ክልል በአዲስ አበባ ዙሪያ በአዲስ አበባ ላይ የሚያስገኘው ጥቅም እንደተወሰነ ሰምተናል። ውሳኔው መጥፎም ባይሆን ጥሩ ነው። ግን የኢትዮጵያ መንግስት በዚህ ውሳኔ ከዚህ በኋላ ኦፍሬ ዘላደልኩ ጥያቄ ላይ ነሳብ የሚል አሳሰብ ከሆነ እንደ ሞኝነት ይመስለኛል። ለምን

ጥያቄ ማንሳት የጀመረ ህብረተሰብ የሰላምና የአንድነትን ጥቅም ካልገባው ዞቶ ጥያቄ ማንሳቱ አይቀርም። አይደለም ተገንጥሎ ማንሳቱ አይቀርም። ለምን? የምናየው ነገር ነው። የተገነጠሉ ሀገሮች ሁሉ ተገንጥለውም ጥያቄያቸው አይቀርም። የሚበጅ ከሆነ ደግሞ እናያለን። አመሰግናለሁ።

ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን ለማስታወስ 2022059942 የውስጥ መስመር 14፣ አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሩልን። ኢሜይል ለሚቀናችሁ ደግሞ አድራሻችን ሆርን አት ቪኦ ኒውስ ዳካም ነው።

አዲሱ እዚህ ግድም ፋታ መውሰድ ሊኖርብን ነው። በጣም እኔ ራሴ ትንፋሽ አጥሮኛል። በርከት ያሉ ዘገባዎችና ዜናዎችን ነበር ያቀረብንላችሁ። ታዲያ ለምሽቱ የተመረጠው ዜማ ምን ሊሆን? እናንተም ፈላጊ እንመስላለን። ከሙዚቃው ሰዓት ነገር አቀረቡ። ጎሳዬ አወቅ፣ ጎሳዬ ተስፋዬ ነው አለቃ የሚለን

Yenin de Yeah.

إي تومان دا آي آي

ድምፃዊን ጎሳዬ ተስፋዬ እናመሰግናለን። ግሩም አድርጎ ነው የተጫወተው፣ አዲሱ ግሩም አድርጎ ነው። ምርጫው ራሱ ደግሞ ሌላ ነው። ማን የመረጠው? ብርሃን ዛሬ መረጠችልን። ብርሃን እናመሰግናለን፣ አቀናባሪያችንን አዲሱ። ታዲያ ይሄ አንድ ሌላ ነገር ያስታውሳል። ጎሳዬ ተስፋዬ በመጀመሪያ ጠፍቷል። አዲስ ስራ ይዞ ይጧል ተብሎ ብዙ ትጠብቋል። የእሱ ጥበቃ እንዳለ ሆኖ የዚህ ዜማ ዋናው ዜማ የቆየ ስልት ላይ የምናውቀው ነውና ያ ሰው ምናልባት በቅርቡ ወደ ራዲዮ መጽሄት ብቅ ሊሆን

ማንኝኛውም የዚህ ዜማ ባለቤት እንግዲህ የቆየ ዜማ ነው፣ እና በእንጥልጥል እናሳድረው። አንተን ፈተና የተሰማለህ እንዳጠፋና። መልካም አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የፕሮግራም ማሳሰቢያ ለጥያቄው መልስ

ሳኡዲ አረቢያ ውስጥ ያለ ህጋዊ ፈቃድ የሚኖሩና የሚሰሩ ሰዎች እንዲወጡ የሀገሪቱ መንግሥት የሰጠው የዘጠና ቀናት የጊዜ ገደብ ተጠናቋል። ይሁን እንጂ አሁንም ወደ 60 ሺህ የሚጠጉ የጉዞ ፈቃድ ወስደው ወደ ሀገራቸው ለመመለስ አልቻሉ። ፈቃድ የሌላቸው 105 ሺህ ኢትዮጵያውያን ወደ ሀገር ለመመለስ የጉዞ ሰነድ ወስደዋል። ከ43 ሺህ በላይ የሚሆኑት ደግሞ ወደ ሀገር ገብተዋል።

በበረራ እጥረት ሳቢያ ወደ ሀገር ለመሳፈር የተቸገሩት የኢትዮጵያ አየር መንገድ በሚነሳባቸው ጅዳና ሪያድ አውሮፕላን ጣቢያዎች ላይ ከዛሬ ነገ እንሳፈራለን ሲሉ እዛው እየዋሉ እያደሩ ይገኛሉ።

ለጥያቄው መልስ ዝግጅት ወደ አገራቸው የሚመለሱት ኢትዮጵያውያን የሥራ ዕድሎች አሏቸው ይሆን? የመልሶ ማቋቋም እቅድስ አለ? በአጠቃላይ በሀገሪቱ የተንሰራፋው የሥራ አጥነት ችግር ለዚህ ሁኔታስ ምን ያህል ድርሻ ይኖረው ይሆን? ሁኔታውም በቅርበት የሚዘግቡ ሁለት ጋዜጠኞች ነቢዩ ሲራክና ስለሺ ሽብሩ በዘገባዎቻቸው የተረዱትን ከየማስታወሻ ደብተራቸው ያብራራሉ። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለምና

የፍልሰተኛ ሰራተኞችን ጉዳይ የሚያጠኑት ዶክተር አበባው ምናየ በዝግጅቱ ተሳትፈው በጥያቄዎቻችሁ መልስ ይሰጣሉ እና እንግዲህ አድማጮች እስከዚያው ጥያቄዎቻችሁን እስከ ነገ ሐሙስ ሰኔ 22 2009 ዓ ም ምሽት ድረስ ላኩልን የስልክ ቁጥራችን

2022059942 የውስጥ መስመር 14 ነው። የተለመደ የምትደውሉበት ቁጥር ነው። የኢሜይል አድራሻችን ሆን አት ቪኦኤ ኒውስ ዳት ካም መሆኑን እናስታውሳለን። የስልክ ቁጥራችሁን ብትልኩልን ደግሞ እኛ ደውለን ጥያቄዎቻችሁን በቀጥታ ልንወስድ እንችላለን። ለጥያቄው መልስ

አድማጮች በለጥያቄው መልስ ተሳተፉ። ጥያቄዎቻችሁንም አድርሱን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና 25 ሜትር ባንዶች እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። ሳውዲ አረቢያ ስለሚገኙ ኢትዮጵያውያን ጉዳይ ይመለከታል።

ከሳውዲ አረቢያ ወደ ሀገራቸው ለመመለስ ትኬት ቆርጦ በበረራ እጥረት ምኪናት ወደ ሀገር ለመሳፈር የተቸገሩ ከ60ሺ በላይ ኢትዮጵያውያን አሉ። አብዛኛዎቹ ተመላሾች የኢትዮጵያ አየር መንገድ ትኬት የቆረጡና ከዛሬ ነገ እንሳፈራለን በሚል አየር መንገዱ በሚነሳባቸው በጅዳ እና ራያድ አውሮፕላን ጣቢያዎች ላይ መክረማቸው ይነገራል። የኢትዮጵያ አየር መንገድ መንገደኞቹ እስኪሳፈሩ መሳፈሪያ

ወይም ማረፊያ ሆቴሎችን ማዘጋጀቱንም የተናገሩት የአየር መንገዱ ቃል አቀባይ ወይዘሮ ሀና አጥናፉ የችግሩን ምክንያት ያብራራሉ። የሳውዲ የአውሮፕላን ትኬት የቆረጡና ጉዞ ለመጀመር ሻንጣዎቻቸውን ከፍ ነው። በረራ የለም ተብለው ወደ የቤቶቻቸው የተመለሱ ኢትዮጵያውያንንም አነጋግረናል። መስታወት አረጋ ሆነች የዘገበችው

ቀነ ገደቡ መጠናቀቅ ጋር ተያይዞ በርካታ ተመላሾች በመጨረሻው ሳምንት የጉዞ ሰነዳቸውና የጉዞ ትኬታቸውን በእጃቸው ቢይዙም ወደ ኢትዮጵያ ለመሳፈር ግን ተቸግረዋል። የኢትዮጵያ አየር መንገድ ትኬት የቆረጡ በርካታ ተመላሾች በረራ ባሉባቸው በጅዳና ሪያድ የአውሮፕላን ጣቢያዎች ለቀናት እያደሩና እየዋሉ ይገኛሉ። የዚህ ችግር ዋነኛ መንስኤ ከኢድ በዓል ጋር ተያይዞ በሳውዲ የአውሮፕላን ትራፊክ መጣበብ እንደሆነ የድርጅቱ ቃል አቀባይ ወይዘሮ ሀና አጥናፉ ያብራራሉ።

አዳዲሶችና ትልቅ ብዙ መንገደኛ ይዙልናል ብለን የምናስባቸውን መድበን እየሰራን ያለ ነው። ያም ምንድነው እንግዲህ አሁን ነቸው ፍርሰበን በሶስት መቶ ዘጠና ሶስት መንገደኛ ወደ አራት መቶ መንገደኛ ይይዛሉ። ስለዚህ በቀን እስከ ሶስት ጊዜ ድረስ ይሄ አይሮፕላን ቢመላለስ ተጨማሪው መደበኛው በረራው ጋር ከእሱ ጋር ተደምሮ ወደ አራት በረራ ይሆንልናል ብለን ነበር እቅዳችን

ስለዚህ አራት መቶ ጊዜ አራት በረራ በምንልበት ጊዜ ወደ ሺ ስድስት መቶ መንገደኛ ከዚህ ዳ ብቻ በቀን እናመጣለን። እስከ ሺ ስድስት መቶ በሚል ነበር እቅድ የምንሰራው። አሁን ግን የአይሮፕላን ጣቢያው ላይ ትንሽ መጣበባ አለ። እሱ ጋር ያ በእቅዳችን እንድንሄድ አላደረገንም።

እንግዲህ አንዱ መጣበብ ትልቁና ሰፊውን ቦታ ምዝብ ምንድን ነው የቼኪን ካውንት የምንለው መንገደኞች ትኬቱን እንደዚህ የሚያስተካክሉበት ቦታ፣ እዛ ላይ ችግር ተፈጥሮብናል። ያ በጣም ፍላይቱ እንዲዘገይ ያርጎናል። በዛ ምክንያት እንግዲህ መንገደኞቻችን እየተጉላሉ ነው ያሉት። እዛ በበረራ መጣበብ ምክንያት ከተያዘላቸው የጉዞ ሰዓት ለቀናት እየዘገዩ የሚገኙት ተመላሾች በፍጥነት እንዲጓዙ አሊያም ጉዟቸውን እስኪጀምሩ የሚያርፉበትን ቦታ ለማዘጋጀት የኢትዮጵያ አየር መንገድ ጥረት በማድረግ ላይ መሆኑንም ቃል አቀባይዋ ገልጸዋል።

እውነት ነው ማረፊያውን እያዘጋጀ ነው። መንገደኞቻችንንም በየቦታ ያሉትን ሁሉ ከዚህ የላክ ናቸው ተጨማሪ የሰው ኃይሎች አሉ።

ከኢትዮጵያ አየር መንገድ እነዚህም መንገደኞች በምንጨምርበት ጊዜ መደበኛ ቦታ ላይ ሰሩት የነበሩት በቂ እንዳልሆኑ ተመለከትን። ተጨማሪ ሰው ኃይል ልተናል። ግን ዋናው ከዚህም ተጨማሪ ሶሉሽን ለመስጠት የምንፈልገው ምንድን ነው? የመንገደኞች ቁጥር በአንዴ የጨመረብን። ልክ አዋጁ ከታወጀበት ጊዜ ጀምሮ እኛ ስራችንን ጀምረን አውሮፕላኖችን መላክ ጀምረን ነበረ። ግን መጀመሪያው አካባቢ ላይ ብዙ መንገደኛ አልነበረን።

ስለዚህ ያቀናቸውን በረራዎች ሁሉ እየሰረዝ የቆየ ነው። በኋላ ግን ቀኑ ሰዓቱ እየደረሰ በሚሄድበት ጊዜ ግን እንደው በጣም በጣም በብዛት መጡ መንገደኞቹ። እነዛ መንገደኞች እንግዲህ ሀንድል አድርጎ ይዞ ለመመለስ ካለው የኤርፖርት መጨናነቅ ከፋሲሊቲው ማነስ አኳያ ስላልሆነልን እዛ ላይ መጉላላት ተፈጥሯል። እንግዲህ ያንን ለማስተካከል ካለው የኤምባሲ የሚሆን የኤርፖርት ሚኒስተር እየሰራን ያለ ነው። ዋናው ግን ምንድነው የትም ሀገር ላይ ስንሄድ በአርባ አምስት ደቂቃ በአንድ ሰዓት ላይ

አውሮፕላኑ አርፎ መንገደኛ ወርዶ ይዞ ይመለሳል። አሁን ያንን ለማድረግ እንግዲህ የእኛም ቶፕ ማኔጅመንት ላይ ያሉት ከሳውዲ ካሉት መንግስታት ና የአውሮፕላን የኤርፖርት ኃላፊዎቹ በሙሉ ጋር ትልቅ ንግግር ላይ ነው ያሉት። ያሉንም መንገደኞች እንዴት በፍጥነት ማውጣት እንችላለን? በሺዎች የሚቆጠሩ ትኬት የቆረጡ ተመላሾችን ወደ ሀገር ለመመለስ የተመደቡት አውሮፕላኖች ከፍተኛ ጥረት በማድረግ ላይ እንደሚገኙም ቃል አቀባዩ አብራርተዋል። በአብዛኛው ከጄዳ ና ከሪያድ ነው

ደማምም አለን ጂዛ ጠይቀን ነበረ። ጂዛ ፈቃዱ ስላልተሰጠ እዛ መብረር አልቻለም። እነዚህ ዴሊ ፍላይቶች አሉ እንግዲህ ሪያድ እና ጄዳ ላይ ግን እስከ ሶስት ፍላይት በቀን ለመብረር ነው የምንሞክረው። ግን ተሰምቶ በማይታወቀው በአየር መንገድ ሳይት እንግዲህ አንድ አውሮፕላን ሂዶ እዛ እስከ ሀያ አራት ሰዓት እስከ ሀያ አምስት ሰዓት እየዘገየብን ያለ ወጣ ከተባለ አስር ሰዓት ቤት ሆነ የሚወጣ ያለው በአንድ ሰዓት ውስጥ መመለስ ያለበት ምንድን ነው ምክንያቱ? ምክንያቱ እንግዲህ ዋናው

ቼክን ካውንተር መጣበብ ነው። ይህ አስመራችን የነበረው ምንድን ነው? ገና አይሮፕላኑ ሳያርፍ በፊት መንገደኛው እንደመጣ ፓስፖርቱን ተቀብለን፣ ትኬት ዲቴሉን ተቀብለን መንገደኛውን ሁሉም ፕሮሰሱን ጨርሰን ብናስቀምጠው አይሮፕላኑ እንዳረፈ አስነስተን ማምጣት እንችላለን። አሁን ባለም ሁኔታ ግን አይሮፕላኑ ሲያርፍ

የችን ካውንተር ይሄዳል። ስለዚህ አውሮፕላኑ ካረፈ በኋላ የሁሉ መንገደኛ ተቀብለን አስተናግደን ለማስወጣት በጣም ጊዜ እየፈጀ ነው። የሚያለንም የተሰጠንም የተፈጠረለንም የቼክን ካውንተሩ በጣም አነስተኛ ነው። ኤርፖርቱ በጣም ጥበት አለው። በዛ ምክንያት የምንፈልገውን መንገደኛ በምንፈልገው ሰዓት ላይ ማንሳት አትቻለን። የሳውዲ አረቢያ የአውሮፕናል ትኬት ቆርጠው ሊሳፈሩ ሲሉ ከዲዛን ኤርፖርት ግልጽ ባልሆነ ምክንያት ከበረራ የተመለሱ ሁለት እናቶችንም አነጋግረናል።

ዝም ብለው ተመለሱ አሉ። ማን ነው ያላችሁ? እዛን ጨርሰን እቃችን ተጽዕኖ ነበር። ከዛ ደግሞ ካላት ተመላሽ አሉ። ለምን እንደሆነ እኔ እንጃ አላውቅም። እዛ እንደደረሱን እቃውን እንትን ተመዝና አልፎ ነበር ተሰቅሎ ነበር። የዱባይና የአዲስ አበባ ስድስት ወረቀት ጨርሰን ነበር። በኋላ ደግሞ ካላት

የኢትዮጵያ አየር መንገድ ለተፈጠረው እንግልት ይቅርታ እንደሚጠይቅና ተመላሾችን ወደ ሀገር እንዲገቡ ለማድረግ ጥረቱን እንደሚቀጥል የድርጅቱ ቃል አቀባይ ወይዘሮ ሀና አጥናፎ በመጨረሻ ተናግረዋል። መስታወት አድርገውን እናመሰግናለን። ወደ ቀጣዩ ቅንብር እንለፍ። አሜሪካና ህዝቧ

የዩናይት ስቴትስ የህዝብ ቆጠራ አሃዞች ወጥተዋል። የአሜሪካ የዕድሜ ባለጠጋው ቁጥር ከሌላው ጋር ሲነጻጸር እየበዛ ነው ይላል አሜሪካና ህዝቧ በዛሬ ቅንብሩ ሲንደረደር። የህዝቡ ስብጥርም ከጊዜ ወደ ጊዜ እያደገ መጥተዋል። ይህን ለውጥ ታዲያ ከቴክሳሷ ሂውስተን ከተማ ይበልጥ የሚያሳይ ስፍራ የለም።

የአነስተኛ ቁጥር ያላቸው ማህበረሰብ አባላት ቁጥር በፍጥነት እያደገ ያለባት ሂውስተን አሜሪካ ውስጥ የህዝብ ስብጥር ለውጡ ምን አይነትና ምን ያህል እንደሆነ በማሳየት ልትወሰድ ትችላለች። ችላለ ሬሞንድ ቴይለር ከዚያው ባጠናቀረው ዘገባው ቆንጅታዬ ለዛሬው አሜሪካና ህዝባዋ ዝግጅቷ እንዲህ አቀናብረዋለች። በአንድ ወቅት በአብዛኛው የነጮችና የላቲን አሜሪካ ዝርያ ተወላጆች ከተማ ተብላ ትታወቅ የነበረችው ሂውስተን ዛሬ እነሆ

አሜሪካ ውስጥ በብዝሃነት ስብጥሯ ወደር የሌላት የሚል ማዕረግ ተላብሳ ፈታ ብላ ትንሸነሻለች። በአንድ ወቅት የወግ አጥባቂ ቴክሳኖች ጠንካራ ይዞታ ስትባል የነበረችው ከተማ ብዙዎች ነዋሪዎች ታዲያ ይህን ማዕረጓን በኩራት ይገልጹታል። ኒኪ ቫስኬስ አንዷ ናቸው። እኔ ነጭ ነኝ

ባለቤቴ ደግሞ ላቲኖ ነው እና ድብልቅ ዘር የሆኑ ቆንጆ ቆንጆ ልጆች አሉን። እዚህ ይሄ ተቀባይነት ያለው ነው። ዳያን ዋተንም ሌላ የሂውስተን ነዋሪ ናቸው። ይሄ የሁሉ ሰው ሀገር ነው። ወደዚህ ብትመጡ ይሻላችኋል። ዲሞክራቱ የሂውስተን ከተማ ከንቲባ የአምናውን ምርጫ ተከትሎ ሂውስተንን

መጤውንና ስደተኛውን ማህበረሰብ በደስታ ተቀባይ ከተማ ሲሉ አወጀውላታል። ትውልድ ቻይናው ቄስ ሊ ሀሲያ

የሰባት ዓመት ልጅ ሳሉ ነው ከቤተሰባቸው ጋር ወደ ሂውስተን ሄደው መኖር የጀመሩት። በመልክዓ ምድራዊ ቦታዋ ያኔ የአሜሪካ ወጋ አጥባቂ የመጽሐፍ ቅዱስ መቀነት ባይብል ቤልት ተብለው በሚታወቁት በአርካንሳ፣ ሚሲሲፒ፣ ጆርጂያ እና ቴኔሲ ተከባ ያለችው ቴክሳስ በቅርብ ዓመታት መጤዎችን በደስታ ተቀባይ የሆነች መምጣቷን አስተውያለሁ ይላሉ።

የሌላ ሀገር ሰዎችንና ስደተኞችን መቀበል እንደሚገባ መጽሐፍ ቅዱስ ያስተምራል። ስለዚህ እንደሚመስለኝ ይሄ ለሂውስተን ነዋሪ የተለመደ ተፈጥሯዊ ባህሪው ነው። አሁን ደግሞ ከማናቸውም የቴክሳስ ከተሞች ይበልጡን መጤ ተቀባይ ያደረገን ምናልባት የብዝሃነት ስብጥራችን ትልቅነት ይመስለኛል።

በአዲሱ የዩናይትድ ስቴትስ የሕዝብ ቆጠራ መሰረት በመላ ሀገሪቱ ነጩ ማህበረሰብ እድሜው እየጨመረ ነው። የሂውስተኗ ሀሪስ ወረዳም ከዚህ የተለየች አይደለችም። ስቴፈን ክላይንበርግ የኪንደር የከተሞች ጥናት ተቋም ባልደረባ ናቸው። ስድሳ ሶስት አመት ዕድሜ ላይ ያሉ ነጮች

ከዚህ ዕድሜ በኋላ መቼም ተጨማሪ ልጅ አይወልዱም። አንድ በእርግጠኝነት መታወቅ ያለበት ጉዳይ ከዚህ በኋላ በያዝነው ሀያ አንደኛው ምዕት ዓመት ስንጓዝ፣ በሂውስተንም ይሁን በመላዋ ቴክሳስ ወይም በአጠቃላይ በአሜሪካ ከነጩ ይልቅ የአፍሪካውያን አሜሪካውያኑ፣ የእስያ ዝርያው፣ የላቲኖ ቁጥር ከፍ እያለ እንዳይሄድ የሚያደርግ አንድም ሀይል አይኖርም። ያን ምንም አያስቆመውም።

ይህ የስነ ህዝብ ስብጥር ለውጥ ታዲያ እድሜያቸው ገፋ ላሉት በተለይም የትምህርት ደረጃቸው ዝቅ ያለና የስራ እድል ለተመናመነባቸው ነጮች ከባድ እንደሚሆን የከተሞች ጥናት ባለሙያው ያምኑበታል። በሁሉም ማህበረሰብ ባለመካከለኛ ገቢውና ብዝቅተኛው በአንድ ጊዜ እያደገ ነው።

እንግዲህ በሀያኛው ክፍለ ዘመን ሂውስተን ከተማም ትሁን በአጠቃላይ አሜሪካ ስለሚኖራቸው ዘለቄታ ትልቁ ጥያቄ የሚሆነው የዝቅተኛ ገቢው መደብ ጉዳይ ነው። ይሁንና ከተለያዩ የማህበረሰብ ክፍሎች በሆኑ የሂውስተን ነዋሪ ወጣቶች ዘንድ ግን የከተማዋ የብዝሃነት ስብጥር ለየት ባለ አይን ነው የሚታየው። አብደላ ኩደራት የሂውስተን ነዋሪ ነው።

እዚህ ሁሉን ዓይነት ሰው ማየት የተለመደ ነው። ነገር ግን አነስ ወዳሉትና የነዋሪው ስብጥርም ዝቅተኛ ወደሆነባቸው አለባበሳችንም ወዳልተለመደበት የቴክሳስ ከተሞች ብሄድ አድሎ ሊገጥመኝ ይችላል።

ይሄ የላቲኖች ክልል ነው ተብሎ የታጠረ አካባቢ የለም። ምንጊዜም ቢሆን አብረን የኖር ነው። ሰማንታ ግራዚያም የሂውስተን ነዋሪ ናቸው። በአዲሱ የህዝብ ቆጠራ መሰረት የሂውስተኗ ሀሪስ ቀበሌ ከመላዋ ዩናይትድ ስቴትስ በአንድ አመት ጊዜ ውስጥ ብቻ የላቲን አሜሪካ ዝርያ ያላቸውና የጥቁሮች ብዛት

ከሁሉም ይበልጥ ያደገባት ሆና ተገኝታለች። ቀጥሎ ሴቶችና ቤተሰብ ነው የሚቀርበው። ልጆቻቸውን ጡት እያጠቡ ያሳደጉ እናቶች ዕድሜያቸው እየገፋ ሲሄድ የልብ ሕመም እንዳይተናኮላቸው ያግዛል ይላል አዲስ የወጣ ጥናት። ይህ እውነት ካለው ቀድሞውንም ቢሆን ልጆች ጡት እየጠቡ ሲያድጉ ለእነርሱም ለእናቶቻቸውም ጥሩ እንደሆነ ሲነገር በኖረው ምክር ላይ ተጨማሪ ጥሩ ዜና መጣ ማለት ነው።

ጄሲካ በርማን አጠናቅራ ቆንጅታየ እንዲህ አቅርበዋለች። ከዚህ ቀደም የታወቁ በሆኑት ጠቀሜታዎቹ ምክንያት ሐኪሞች እናቶችን ልጆቻችሁን ጡት አጥቡ ብለው ሲመክሩ ረጅም ጊዜ አላቸው። የእናቲቱ የሰውነቷ የበሽታ መከላከያ በጡቷ በኩል ወደ ልጇ ያልፋልና ይረዳዋል። ከዚያም ሌላ የውሃው ንጽህና የተጓደለ በሆነባቸው ድሃ ሀገሮች ደግሞ ለሕይወታቸው

ከሚያሰጉ ውሃ ወለድ በሽታዎች ሕፃናቱን ይጠብቃል በማለት ነው። ይህኛው አዲስ የጥናት ውጤት ነው፤ እናቶች ልጆቻቸውን ጡት እያጠቡ ካሳደጉ ወደፊት ለራሳቸው ለእናቶቹ የጤና ጠቀሜታ ሊኖረው እንደሚችል የሚያበስር ነው። ቻይና ውስጥ የተካሄደው ጥናት ልጆቻቸውን ጡት እያጠቡ ያሳደጉ እናቶች እድሜያቸው ገፋ እያለ ሲመጣ

ማይሌጁ ሲጨምር ይሉታል። እዚህ ሀገር እንደው አሁንስ አስታወቀች አቤት ልጅ ሆና አባያችኋት የሚባልበት ጊዜ ስትደርስ ማለት ነው። ያን ጊዜ ለልብ ህመም ወይም ለአንጎል ውስጥ ደም መፍሰስ የመጋለጧ እድል በአስር ከመቶ ይቀንሳል ይላል በቤጂንግ ዩኒቨርሲቲ በቻይናውያን የሳይንሶች አካዳሚና በኦክስፎርድ ዩኒቨርሲቲ የተካሄደው ምርምር

ከ289 ሺህ በላይ እድሜያቸው በአማካይ 51 ዓመት የሆኑ ሴቶችን የጤና መረጃዎች ተከታትሏል። ታዲያ ምንድን ነው ያገኙት? ተመራማሪዎቹ ልጆቻቸውን ጡት ያጠቡ እናቶች ፈጽሞ አጥብተው ከማያውቁት ጋር ሲነጻጸሩ ለልብ ህመም የመጋለጣቸው እድል በ9 ከመቶ ባንጎል ውስጥ ደም መፍሰስ በእንግሊዝኛው ስትሮክ ለሚባለው የመጋለጣቸው ወጣ ደግሞ

በስምንት ከመቶ እንደሚቀንስ ነው የደረሰበት። ልጆቻቸውን ከሁለት ዓመት በላይ ስራዬ ብለው ያጠቡት ደግሞ ከበሽታዎቹ የመጠበቅ እድላቸው እንዲያውም ከፍ ያለ እንደሚሆን ጥናቱ ይጠቁማል።

ከልብ ህመም 18 ከመቶ ከአንጎል ላይ ደም መፍሰስ የመጋለጠጣቸው ደግሞ በ17 ከመቶ እንደሚቀንስ ይናገራል። ዶክተር ኒሳ ጎልድበርግ የልብ ሐኪም ናቸው። በዚህ ምርምር ባይሳተፉም ጡት በማጥባታቸው እናቶች የሚያገኙት ጠቀሜታ ኦክሲቶሲን ከሚባለው ሆርሞን ጋር የተያያዘ ሳይሆን አይቀርም ይላሉ። ኦክሲቶሲን ሆርሞን

ኦክሲቶሲን የደም ቧንቧዎች እንደ ልብ መለጠጥ እንዲችሉ የሚረዳ ሆርሞን ነው። የደም ቧንቧዎች እንደ ልብ ተለጣጭ ሲሆኑ ደግሞ ግድግዳቸው ላይ ኮለስትሮል እንዳይጋገር ይከላከልላቸዋል። የዚህ ጥናት ውጤት በአሜሪካ የልብ ሕክምና ማህበር መጽሔት ላይ ወጥቷል። ዶክተር ጎልድበርግ በኒውዮርክ የሚገኘው ጃን ኤች ቲሽ የሴቶች የጤና ማዕከል የህክምና ዲሬክተር ናቸው።

ልጆቻቸውን ጡት ማጥባት የማይፈልጉ ሴቶች ደግሞ የልብ ህመምን ለመከላከል መውሰድ የሚችሏቸው ሌሎች መንገዶች አሉ። የአካል እንቅስቃሴ ማድረግ፣ ለምሳሌ በቀላሉ የእግር ጉዞ ማድረግ፣ ፍራፍሬ፣ ቅጠላቅጠል፣ ካልተፈተገ እህል የተሰራና የቅባቱ መጠን አነስተኛ የሆነ ፕሮቲን ያካተተ

ለጤና ጥሩ የሆነ አመጋገብ መልመድ ጥሩ ነው። ቻይና ውስጥ በተካሄደው በዚህ ምርምር የተጠኑት እናቶች ልጅ ከወለዱ ከበርካታ ዓመታት በኋላ በሰጧቸው መረጃ ላይ የተመረኮዙ እንጂ ለጥናቱ ተብሎ እንደ ቤተ ሙከራ ባለ አሰራር በተወሰኑ ሴቶች ላይ የቅርብ ተከታታይ ክትትል እየተካሄደ የተከናወነ ባለመሆኑ ጡት ማጥባት የልብ ህመም

ጡት ማጥባት እና የአንጎል ላይ ደም መፍሰስ ያላቸውን ቀጥታ ግንኙነት የሚያረጋግጥ ሊሆን እንደማይችል ዶክተር ጎልድበርግ ሳያስጠነቅቁ አላለፉም።

የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች እዚህ ላይ እየተጠናቀቁ ነው በምሽቱ ፕሮግራም አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አሉላ ከበደና እኔ ደግሞ አዲሱ አበበ ነኝ አብራችሁን ስለቆያችሁ እናመሰግናለን ቀጥሎ የትግርኛ ስርጭት ይቀጥላል በእኛ በኩል ሰላም ደህና እደሩ